የዲደብልዩ ዜና አመሰግናለሁ ታምራት። አድማጮቻችን እንደምናመሻችሁ፣ ዜና እናሰማለን። በቅድሚያም አርዕስተ ዜና። ትላንት በአዲስ አበባ በታላቁ አንዋር መስጊድ በመንግሥት የጸጥታ ኃይሎች የተገደሉ ሦስት ሙስሊሞች ከፍተኛ ቁጥር ያላቸው የእምነት ተከታዮች በተገኙበት ዛሬ ሥርዓተ ቀብራቸው ተፈጽሟል። እስራኤልን በስተ ደቡብ ከግብፅ በሚያዋስናት ድንበር አካባቢ በተፈጠረ የጸጥታ ችግር ሶስት የእስራኤል ወታደሮችና አንድ ግብፃዊ ታጣቂ ሲሞቱ ቢያንስ ሁለት ሲቪሎች መቁሰላቸው ተሰማም። በሕንድ ምስራቃዊ ግዛት ባጋጠመ የሶስት ባቡሮች መላተም አደጋ ቢያንስ ከ260 በላይ ሰዎች አለቁም፣ 900 ደግሞ ቆስለዋል። የዩክሬን ፕሬዝዳንት ቮሎዶሚር ዘለንስኪ ሀገራቸው በሩሲያ ላይ መጠነ ሰፊ የጸረ ማጥቃት ዘመቻ ለማካሄድ ከዛሬ ጀምሮ ዝግጁ መሆኗን ተናገሩ። የመልሶ ማጥቃቱ በሩሲያ የተያዙ ግዛቶችን ለማስመለስ ነው ተብለዋል። ዜና በዝርዝር ነው። ትላንት በአዲስ አበባ በታላቁ አንዋር መስጊድ በመንግስት የጸጥታ ኃይሎች የተገደሉ ሶስት ሙስሊሞች ከፍተኛ ቁጥር ያላቸው የእምነት ተከታዮች በተገኙበት ዛሬ ስርዓተ ቅብራቸው ተፈጽመዋል። የአዲስ አበባ እስልምና ጉዳዮች ጠቅላይ ምክር ቤት እንዳለው ትላንት በአንዋር መስጊድ የጁምዓ ሶላት ላይ በተፈጠረው አለመረጋጋት ዳግም የሰዎች ሕይወት ማለፉ አሳዛኝ ብሎታል። የመንግስት የጸጥታ ኃይሎች በምእመኑ ላይ በከፈቱት ተኩስ የሞቱት ሰዎች ዛሬ በኮልፌ በሚገኘው የእስልምና ሃይማኖት ተከታዮች መቃብር ከፍተኛ ቁጥር ያላቸው የእምነት ተከታዮች በተገኙበት ስርዓተ ቀብራቸው ተፈጽሟል፣ ሲል ስዩም ጌቱ ዘግቧል። ድርጊቱ ከፍተኛ የሃይማኖቱ መሪዎች ምእመናንና በመንግሥት የጸጥታ መዋቅር የሚሰሩ ጭምር ከነመለያቸውና ትጥቃቸው በማኅበራዊ መገናኛ ብዙሃን እየወጡ አውግዘውታል። መንግሥት አጥፊዎችን ለፍርድ እንዲያቀርብም በቁጣ እየገለጹ ነው። እየቀጠለ ባለው የሱዳን ውጊያ በጎ ፈቃደኞች 180 ማንነታቸው ያልታወቁ ሞተው የተገኙ ሰዎች መቅበራቸውን የሱዳን ቀይ ጨረቃ አስታወቀ። በሁለቱም ጄኔራሎች መካከል ባለፈው ሚያዝያ ወር አጋማሽ በተቀሰቀሰ ጦርነት የማኅበሩ በጎ ፈቃደኞች በአልሻግላብ ከተማ መቃብር 102፣ በዳርፉር የመቃብር ቦታ ደግሞ 78 በድምሩ 180 ማንነታቸው ያልታወቁ ሰዎች እንዲቀበሩ አድርገዋል። ጦርነቱ ከተቀሰቀሰ ወዲህ ከ1800 በላይ ሰዎች መገደላቸውንና በሚሊዮኖች የሚቆጠሩ ደግሞ አገር ጥለው መሰደዳቸውን አሊያም መፈናቀላቸውን አስታውሶ የዘገበው አዣንስ ፍራንስ ፕረስ ነው። ቱርክ አንድ ሻለቃ ኮማንዶ ጦራን ወደ ኮሶቮ ልትልክ ነው። ይህም በኮሶቮ በቅርቡ በተቀሰቀሰው የጎሳ ግጭት ኔቶ ጦር ለማዝመት ባደረገው ጥሪ መሠረት እንደሆነ ተነግረዋል። የቱርክ የመከላከያ ሚኒስቴር የሀገሪቱ አንድ ሻለቃ ኮማንዶ ጦር በሰሜን ኮሶቮ የተነሳውን የጎሳ ብጥብጥና ሁከትን ለመቆጣጠር የሰሜን አትላንቲክ የጦር ቃል ኪዳን በምሕፃሩ ኔቶ ባቀረበው ጥሪ መሠረት ሰላም በማስከበር የሚሰማሩ መሆኑን ገልጸዋል። ግጭቱን ተከትሎ በእንግሊዝኛ ምሕፃሩ ኬኤፍኦአር በሚል የሚጠራ የሰላም ማስከበር ተልእኮ ስር እስካሁን ከተለያዩ የአውሮፓ ሀገሮች የተወጣጡ ወደ 4000 የሚጠጉ ወታደሮች መሰማራታቸውን የዘገበው አሶሺየትድ ፕሬስ ነው። ይህ ዶይቼ ቨለ ነው። እስራኤልን በስተ ደቡብ ከግብፅ በሚያዋስናት ድንበር አካባቢ በተፈጠረ የጸጥታ ችግር ሶስት የእስራኤል ወታደሮችና አንድ ግብፃዊ ታጣቂ ሲሞቱ ቢያንስ ሁለት ሲቪሎች መቁሰላቸውን ተሰማም። የእስራኤል ጦር ቃል አቀባይ ዳንኤል ሃጋሪ ፓራን በተባለ ክፍለ ግዛት የጸጥታ ችግር መፈጠሩን ቢገልጹም ምን እንደሆነ ግን በዝርዝር አልተናገሩም። ቃል አቀባዩ በተፈጠረው የጸጥታ ችግር ሁለት ሰዎች መቁሰላቸውንና ድርጊቱም እየተጣራ እንደሆነ አክሏል ሲል ሮይተርስ ዘግቧል። የእስራኤል ጦር ራዲዮ በበኩሉ በአካባቢው የኮንትሮባንድ ቁጥጥር በሚካሄድበት ስምሪት ወቅት ሁለት ሰዎች ቆስሏል ማለቱን የዘገበው ደግሞ ሮይተርስ ነው። ዘግየት ብለው የወጡ መረጃዎች እንደሚያመለክቱት ደግሞ በአካባቢው የተኩስ ልውውጡ ቀጥሎ ውሏል። የእስራኤል ወታደሮች አንድ የግብፅ የጸጥታ አባል ሲገድሉ፣ ሶስት የእስራኤል ወታደሮችን መገደላቸው ተሰምተዋል ሲል አዣንስ ፍራንስ ፕረስ ዘግቧል። በህንድ ምስራቃዊ ግዛት ባጋጠመ የሶስት ባቡሮች መላተም አደጋ ቢያንስ ከ260 በላይ ሰዎች አለቁም፣ 900 ደግሞ ቆስሏል። አደጋው በህንድ በአስርተ ዓመታት ውስጥ የከፋው ነው ተብሎለታል። ባላሳሮ በተባለው መንደር ባጋጠመው አደጋ የአካባቢው ነዋሪዎችና የአደጋ ጊዜ ሠራተኞች ከአደጋው በሕይወት የተረፉትን ለመርዳት ጥረት እያደረጉ ነው ተብሏል። ይሁንና የሟቾች ቁጥር ከዚህ ሊልቅ እንደሚችል የጀርመን ዜና አገልግሎት ዴፔ ዘግቧል። የዩክሬን ፕሬዚዳንት ወሎድሚር ዜሌንስኪ ሀገራቸው በሩሲያ ላይ መጠነ ሰፊ የጸረ ማጥቃት ዘመቻ ለማካሄድ ከዛሬ ጀምሮ ዝግጁ መሆኗን ተናገሩ። የመልሶ ማጥቃቱ በሩሲያ የተያዙ ግዛቶችን ለማስመለስ ነው ተብለዋል። ፕሬዚዳንቱ ለዎል ስትሪት ጆርናል በሰጡት ቃለ ምልልስ በእኔ እይታ ከዛሬ ጀምሮ ልናደርገው ተዘጋጅተናል ብለዋል። ሀገራቸው ለዘመቻው ተጨማሪ የጦር መሳሪያዎችና ሌሎች ድጋፎች እንደሚያስፈልጋት የጠቀሱት ዘለንስኪ ካሁን በኋላ ግን የጦር መሳሪያዎች እስከሚደርሱ ወራትን አንጠብቅም ብለዋል። ፕሬዚደንት አክለውም ምን ያህል ጊዜ እንደሚወስድብን ባላቅም በድል እንወጣዋለን ማለታቸውን የጀርመን ዜና አገልግሎት ዲፒኤ ዘግቧል። በጀርመን አጣማሪ መንግስት በያዘው የምክር ቤት ወንበር በሦስተኛ ደረጃ የሚገኘው በምሕፃሩ ግሪንስ እየተባለ የሚጠራው ፓርቲ በግል የጀት አብራሪዎች ላይ ከፍተኛ ታክስ እንዲጣል እንደሚፈልግ አስታወቀ። ፓርቲው ይህን ያለው የካርቦን ዳይኦክሳይድ ልቀት ለመከላከል ነው ተብሏል። የምክር ቤት አባልና የትራንስፖርት ፖሊሲ ጉዳዮች ቃል አቀባይ ስቲፈን ግላብሃር ፍራንክፈርተር አልገማይነ ለተባለው የጀርመን ጋዜጣ እንዳሉት የግል ጄቶች የሕዝቡን መሠረተ ልማት እየተጠቀሙ ለአካባቢና ለጤና ጠንቅ እየሆኑ ነው ይህንን ለመከላከልም ከፍተኛ የኤርፖርት አገልግሎት ክፍያን ማስከፈል እንደሚያስፈልግ መናገራቸውን ጋዜጣውን ጠቅሶ የዘገበው የጀርመን ዜና አገልግሎት ዲፒኤ ነው። ይህ ዶይቸ ቬለ ነው። አድማጮች፣ ዜናውን ለማጠቃለል ዋና ዋናዎቹን አንዴ በድጋሚ ትላንት በአዲስ አበባ በታላቁ አንዋር መስጊድ በመንግስት የጸጥታ ኃይሎች የተገደሉ ሶስት ሙስሊሞች ከፍተኛ ቁጥር ያላቸው የእምነት ተከታዮች በተገኙበት ዛሬ ስርዓተ ቀብራቸው ተፈጽሟል። የአዲስ አበባ ከተማ እስልምና ጉዳዮች ጠቅላይ ምክር ቤት እንዳለው ትላንት በአንዋር መስጊድ የጁምዓ ሰላት ላይ በተፈጠረው አለመረጋጋት ዳግም የሰዎች ህይወት ማለፉ አሳዛኝ ብሎታል። እስራኤልን በስተ ደቡብ ከግብፅ በሚያዋስናት ድንበር አካባቢ በተፈጠረው የጸጥታ ችግር ሦስት የእስራኤል ወታደሮችና አንድ ግብፃዊ ታጣቂ ሲሞቱ ቢያንስ ሁለት ሲቪሎች መቁሰላቸው ተሰማም። የእስራኤል ጦር ቃል አቀባይ ዳንኤል ሃጋሪ ፓራን በተባለ ክፍለ ግዛት የጸጥታ ችግር መፈጠሩን ቢገልጹም ምን እንደሆነ ግን በዝርዝር አልተናገሩም። በህንድ ምስራቃዊ ግዛት ባጋጠመ የሦስት ባቡሮች መላተ ማደጋ ቢያንስ ከ260 በላይ የሚሆኑ ሰዎች አለቁም 1900 ደግሞ ቆስለዋል። አደጋው በህንድ ታሪክ በዓመታት ውስጥ የከፋው ነው ተብሏል። የዩክሬን ፕሬዚዳንት ወለዲሚር ዘለንስኪ ሀገራቸው በሩሲያ ላይ መጠነ ሰፊ የጸር ማጥቃት ዘመቻ ለማካሄድ ከዛሬ ዘምሮ ዝግጁም መሆኗን ተናገሩ። የመልሶ ማጥቃቱ በሩሲያ የተያዙ ግዛቶችን ለማስመለስ ነው ተብለዋል። አድማጮች ዜናው በዚሁ አበቃ።